የዮሐንስ ወንጌል ምዕራፍ አንድ። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች፣ ይቺ ሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማውም አላሸነፈውም። ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበረ። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበር። እርሱ በዓለም ውስጥ ነበረ፣ ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ በመካከላችንም አደረ። እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ዮሐንስም ከእኔ በኋላ የሚመጣው ከእኔ በፊት ስለ ነበረ ከእኔ ይልቃል ብዬ የመሰከርኩለት እርሱ ነው በማለት ጮኾ ስለ እርሱ መሰከረ። ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። አይሁድ ማንነቱን እንዲጠይቁት ካህናትንና ሌዋውያንን ከኢየሩሳሌም ወደ እርሱ ሲልኩ ዮሐንስ የሰጠው ምስክርነት ነበር። ከመመስከርም ወደ ኋላ አላለም፤ እኔ ክርስቶስ አይደለሁም ብሎ በግልጽ መሰከረ። እነርሱም ታዲያ፣ አንተ ማን ነህ? ኤልያስ ነህ? ብለው ጠየቁት። እርሱም አይደለሁም አለ። እነርሱም ታዲያ፣ ነቢዩ ነህ? አሉት። እርሱም አይደለሁም ሲል መለሰ። በመጨረሻም እንግዲያስ ማን ነህ? ለላኩን ሰዎች መልስ እንድንሰጥ ስለ ራስ ምን ትላለህ አሉት። ዮሐንስም በነቢዩ በኢሳይያስ እንደ ተነገረው ለጌታ መንገድ አቅኑለት እያለ በምድረ በዳ የሚጮህ ድምፅ እኔ ነኝ ሲል መለሰ። ከተላኩትም ፈሪሳውያን አንዳንዶች ታዲያ ክርስቶስ ወይም ኤልያስ ወይም ነቢዩ ካልሆንህ ለምን ታጠምቃለህ? ብለው ጠየቁት። ዮሐንስም እንዲህ ብሎ መለሰላቸው እኔ በውሃ አጠምቃለሁ። እናንተ የማታውቁት ግን በመካከላችሁ ቆሟል። ከእኔ በኋላ የሚመጣው የጫማውን ማሰሪያ ለመፍታት እንኳ የማልበቃ እርሱ ነው። ይህ ሁሉ የሆነው ዮሐንስ ሲያጠመቅ በነበረበት ከዮርዳኖስ ማዶ በቢታንያ ነበር። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ከእኔ በኋላ የሚመጣው ከእኔ በፊት ስለ ነበር ከእኔ ይልቃል ያልኩት እርሱ ነው። እኔ ራሴ ያላወቅሁትም ነበር፤ በውሃ እያጠመቅሁ የመጣሁትም እርሱ በእስራኤል ዘንድ እንዲገለጥ ነው። ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ፦ መንፈስ እንደ ርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየሁ። በውሃ እንዳጠምቅ የላከኝም በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እርሱ ነው ብሎ እስከነገረ ድረስ እኔም አላወቅሁትም ነበር። አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። በማግስቱ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር እንደገና እዚያው ቦታ ነበር። ኢየሱስንም በዚያ ሲያልፋ አይቶ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርት ሚን ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዞር ብሎ ሲከተሉት አየና ምን ትፈልጋላችሁ ብሎ ጠየቃቸው። እነርሱም ረቢ የት ትኖራለህ አሉት። ረቢ ማለት መምህር ማለት ነው። እርሱም ኑናዩ አላቸው። ስለዚህ ሄደው የት እንደሚኖር አዩ። በዚያም ዕለት አብረውቱ አሉ። ከቀኑም አስር ሰዓት ያህል ነበር። ዮሐንስ የተናገረውን ሰምተው ኢየሱስን ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እንድርያስ በመጀመሪያ ያደረገው ወንድሙን ስምዖንን ፈልጎ መሲሁን አገኘ ነው ብሎ መንገር ነው። መሲህ ማለት ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመለከተውና አንተ የዮና ልጅ ስምዖን ነህ፣ ኬፋ ተብለህ ትጠራለህ አለው። ኬፋ ማለት ጴጥሮስ ማለት ነው። በማግስቱ ኢየሱስ ወደ ገሊላ ለመሄድ ፈለገ። ፊልጶስንም አግኝቶ ተከተለኝ አለው። ፊልጶስም እንደ እንድሪያስና እንደ ጴጥሮስ ሁሉ የቤተ ሳይዳ ከተማ ሰው ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ መጻሕፍት፣ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት በጎ ነገር ሊወጣ ይችላልን? አለው። ፊልጶስም መጣይ አለው። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ እነሆ ተንኰል የሌለበት እውነተኛ እስራኤላዊ አለ። ናትናኤልም እንዴት አወቅከኝ ሲል ጠየቀው። ኢየሱስም ከበለዛፍ ስር ሳለህ ገና ፊልጶስ ሳይጠራህ አየውህ ሲል መለሰለት። ናትናኤልም መልሶ ረቢ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም ያመንከው ከበለዛፍ ስር አየው ስላልሆነውን ገና ከዚህ የሚበልጥ ነገር ታያለህ አለው። ጨምሮም እውነት እላችኋለሁ ሰማይ ተከፍቶ የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው።